ኢትዮጵያውያን በአሜሪካ አዲሱ አንተ እዚሁ አጠገቤ ቁጭ ብለሃል። በአሜሪካ ቅድም ለቅምሻ አሰምተናል አሰምተህን ነበርና እስቲ ከቆሰቆስኩ አይቀር ምን ይሆን ያዝከው? ቻላቸው መስፍን ስዩም እስከ አቶ ሲጠራ እንደዛ ነው፣ ጋዜጣ ላይ ያነበብኩት። በአሁኑ ሰዓት አሪዞና ስቴት ዩኒቨርሲቲ ለዶክትሬቱ እየሰራ ነው። ከሁለት ሳምንት በፊት አሪዞና የሚገኘው ወዳጆች የደውለው አፋር ድረስ ሄዶ ቅሪታ አካል ያገኘ ተመራማሪ ኢትዮጵያዊ ያላሉኝና በጣም ገረመኝ። የመጀመሪያውን የእኛን ቅምቅምቅም ቅም ቅም አያት ማለት ነው። እኔ ደግሞ ይሄን ኢትዮጵያዊ በኢትዮጵያዊነቱ ኢትዮጵያን በአሜሪካ ላይ ታሪኩን ትምህርቱን፣ የልጅነት ህይወቱን ላስተዋውቅ። አሁን አሪዞና ነው የሚገኘው እና እሱ ነው ዛሬ እንግዳዬ። ለምን ይሄ እናገኝህ እንዴት ሄድክ ምናምን የሚለውን ጥያቄ፣ የተለያየ ጥያቄ አነሳበታለሁ። ራሱን በማስተዋወቅ ይጀምራል እሱ ራሱ። መልካም በጣም አመሰግነው አዲሱ ይህን እድል እናንተም ስለሰጣችሁኝ። እኔም በአማርኛ ኢንተርቪው መስጠት ፍላጎቱ ነበረኝ። ምክንያቱም ኢትዮጵያን አድማጮች በቀላሉ ሊበሉ በሚችሉት ቋንቋ መልእክቴን ማስተራረስ ስትችሉ በጣም ደስ ይለኛል። እኔ የቻላቸው መስትን እባላለሁ። ተወልጄ ያደግኩት ቻግኒ ከምትባል ከተማ አዊ ዞን በጎጃም ክፍለ ሀገር በድሮ በአሁኑ አማራ ክልል በሚባለው አካባቢ ነው። ከአንደኛ ክፍል እስከ አስራ ሁለተኛ ክፍል የተማርኩት እዛዎች አግኒ ከተማ ሲሆን አስራ ሁለተኛ ክፍል እንደጨረስኩ ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን ለመከታተል በስድስት ኪሎ ዩኒቨርሲቲ ትምህርቴን ቀጥያለው። ከዛም በታሪክ የመጀመሪያ ዲግሪን ለመውሰድ እችያለው። ከዛም በመከተል በቅርስ ጥናትና ጥበቃ ባለስልጣን በጥርስ ባለሙያነት ከዛም በኩሬተርነት ላለፉት አመታት ስራ ቆይቻለሁ። እዛም በነበርኩበት ጊዜ መስሪያ ቤቱ ለሁለተኛ ዲግሪ እንድማር ባደረገልኝ ትብብር መሰረት ከሶሻል ሳይንስ ወደ ናቹራል ሳይንስ ቀይሬ አራት ኪሎ ገብቼ በጂኦሎጂ ዲፓርትመንት ውስጥ ፓሊዮንቶሎጂ እና ፓሊዮ ኤንቫይሮንመንት በሚባል ስትሪም ውስጥ ሁለተኛ ዲግሪን ሰርቻለሁ። ተመልሸ ያሲቤች በተማርኩበት እያገለገልኩኝ ቆየው። የት የት አገለገልክ? ከማስተርስ በኋላ ቻላቸው እዛው ቅርስ ጥናትና ጥበቃ ባለስልጣን ነው። ተመልሸ ስራውን መስራት የጀመርኩት ብሔራዊ ሙዚየም ውስጥ በኩሬተርነት ነበረ ተመድብ ስሰራ የቆየውት። ኩሬተር ምንድን ነው? ይቅርታ፣ ቅርስ ተንከባካቢ ማለት ነው። እነዚህ አሁን የምናጠናቸውን ቅርሶች ፊል ተሰብስበው ሲመጡ ሙዚየም ውስጥ ክምችት ውስጥ ይገባሉ። እዛ ክምችት ውስጥ ገብተው የመቆ ለመቆጣጠር የመንከባከብ መታትና አጥኖች ጋር በመተባበር ማስጠናትን የመሳሰሉ ስራዎችን ያካትታል። ትንታ መሰራህ እዛ በፈረንጆቹ ከሁለት ሺ አራት አመት ጀምሮ እስከ ሁለት ሺ አስር ለስድስት አመት ሰርቻለሁ። እዛ ከተቀጠልኩ በኋላ አልቀየርኩም ስራ በዛውን የቀጠልኩት። አሁንም ያው ፓርትታይም ሰራተኛ ነኝ። የዶክትሬት ትምህርት እድል አግኝቼ አሪዞና ስቴት ዩኒቨርሲቲ በሁለት ሺ አስር በፈረንጆች አቆጣጠር መጨረሻ አካባቢ ነው የመጣሁት ኮርሶች የሚገኝ ጨርሸ መመረቂያ ሪሰርችን በመስራት ላይ ይገኛል። ምን አጠና? በተመሳሳይ ፊልድ ነው አሁን እየተማርኩት ያለ ፔሊዮ አንትሮፖሎጂ የሚባል ስለ ቅድመ ሰው አመጣት የሚያጠና የትምህርት ዘርፍ ነው። እስቲ ይሄንን ተገኘ ስለተባለው ቅሪተ አካል አንተም እዛ ውስጥ ያለህን ሚና አብረህ ግለጥልኝ። እኛ የምንገኝበት ሆሞ የሚባል ምድብ የሆነ የቅድመ ሰው ዘር እና ሁለት ነጥብ ሚሊዮን አመት እድሜ ያለው ቅሬታ አካል የታችኛው መንጋጋ ከአምስት ጥርስ ጋር የተገኘ ነው። ይህንም ጥርስ ያገኘሁት እኔ ነኝ በሁለት ሺ በፈረንጆች አቆጣጠር በሁለት ሺ አስራ ሶስት አመት ምረት በአፋር ክልል ሌዲ ገራሩ በተባለ መካነቅርስ። መቼ እዛ ኢትዮጵያ ሄደህ? ኢትዮጵያ እዛ ሄደን በሁለት ሺ አስራ ሶስት እዛ ፊልድ ነበርኩኝ አ እዚህ በአስር ከመጣህ በኋላ እንደገና ተመልሰ ለመስክ ስራ ለፊልድ ሄድ? አዎ እመላለሳለሁ፣ ይያ በተደጋጋሚ መስክ ስራ እሄዳለሁ። ኢትዮጵያም የምሰራቸው ስራዎች አሉ፣ ምናልባት ካስፈለገ የምንጠቅሳቸው በቅርስ ጥናትና ጥበቃ በብሔራዊ ሙዚየም ውስጥ የምሰራቸው ስራዎች አሉ። ከእነዛን ጋር በተገናኘ መላለሳለሁ። ግን ይሄን ቅርስ በተመለከተ ምንድን ነው ፕሮጀክቱ ሌዲ ገራሩ የሚባል በርካታ ሳይንቲስቶችን ያካተተ ነው። ጂኦሎጂስቶች አሉ፣ አርኪኦሎጂስቶች ፓሌንቶሎጂ እና ፔሊአንትሮፖሎጂስቶች አሉ። እኔ አሁን ፔሊአንትሮፖሎጂስት ቦታ ውስጥ ነው የምሰራው፣ አባል ሁኜ በፕሮጀክቱ መስራ ስራት የጀመርኩት በፈረኞች ሁለት ሺ አስራ ሁለት ዓመት ጀምሮ ነው። ፕሮጀክት ስነድ ንድፍ እነድፋለን። ያ ንድፋችንን ጽፈን ይገዝ ፍለጋለ እዛ ጋር ሁሉ ሳተፋለሁ። ፕሮፖዛል አብረን ነው የምንጽፈው። ከዛ ጀምሮ ነው በፕሮጀክት ውስጥ ያለኝ ሚና። ሌዲ ገራሩ ውስጥ የተለያየ የጥናት ቡድን አለ። ሌዲ ገራሩ ይህን እያጠናችሁ እያላችሁ የመንጋጋ ተገኘ የታች መንጋጋ ጌታችን ነው። ይህንን የታች መንጋጋ ያገኘኸው አንተ ነህ፣ ነው ጋዜጣው ላይ ያነበብኩት። ትክክል እንዳገኘህ፣ ምን አደረግ? እስቲ ያን ስሜት ንገረኝ። ቅርሱን እንዳየሁት የቅድመ ሰው እንደሆነ ወዲያው አውቄዋለሁ ገና ኢቭን ሳላነሳው። ምክንያቱም ጥርሱ ይታያል። ወፍራም መስታወት የምንለው ጥርስ አለ። አደም ላይ ተጠ እሷ ተሰራ በደንብ በግላጭ ነው የምትታየው። ይሄ ደግሞ በጣም ወፍራም ነው የቅድመ ሰዎች ማለት ነው። ዝንጀሮ የምን ቢሆን ደግሞ በጣም እሷ ስስ ናች እና ገና ቅርሱን ከማንሳቴ ወፍራም ሆኖ የተሰራ ስለሆነ በደንብ ይታያል። እሱን ሳ ለማንሳት በምቀመጥበት ጊዜ መንጋጋውም ከስር አብሮ እንዳላየሁኝ ሳነሳው የሆነ ፓርት አለ እየጎደለ እሱንም ዞር ብዬ ሳይ ያገኘሁት በጋራ ሁለቱ ውስጥ አስቀምጣቸውም በደንብ ነው እየገጠሙት። ምንድን ነው እኔ ኮሚኒቲ የጠቀሰው እንደሆነ ወደ አውቅ ያለው በጣም ነው የተደሰትኩትኝ። አልጠራኋቸውም። የተሰበረውን ሌላውን ፓርት እስከማገኝ ሌላ ሰው አልጠራሁም። ለማንም አልተናገርኩ። ምክንያቱም በደስታ ብዛት ሰዎቹ እየሮጡ ቢመጡ ሊረግጡት፣ ሊሰብሩት ወይም እንዳናገኘው ሊጠፋብን ሁሉ ይችላል። ያ ሉዝ ነው እንትኑ አፈሩ እንትን ነው። ከዛ ኬሪድ አጠገብ የነበረች ብራያን ቢልሞርም አካባቢ የጠራኋቸው አገኘሁት አልኳቸው። ቀጥታ ነው የነገርኳቸው ሰውየውን አግኝቼዋለሁ ነው ያልኳቸው። ሰውየውን አግኝቼዋለሁ አልኳቸው። ሰውየውን ነው የሚባለው፣ በቃ ይሄ ገ የሄድኩበት ነው። ምክንያቱም አይጋት ዋን ያልኳቸው፣ እና ይህ መንጋጋ ውስጥ አገኘ አገኘው ሰው ይሆን አልክ አገኘው ሰው ይሆን አልኳቸው። በጣም ሮጡ። በቃ ምን ምን ያውቃሉ፣ ቅርሱንም እንደማ እርግጠኝነት እንደምነግራቸው ያውቃሉ። እየሮጡ መጡ። በቃ ተደሰትን፣ አየን፣ ቅርሱን ሰበሰብን። በጊዜው ያገኘ ነውን ከሰዓት መጠን ደግሞ ደረቅ የሆን ፊት መንፋት ስራ ፈራል። ተሰባብረው ከመንጋጋው የወጡ ጥርሶች እና ፓርቶች ነበሩ። እነሱንም ሰበሰብነ ያ ብለን የተገኙ እዛው ተገኙ እነሱ እዛው አካባቢም እና ከተራራዋ ከትንሿ ተራራ ካልኩ ወርዶ ሁሉ እንደዚህ በጎርፍ በምን ተወስዶ ታች ድረስ ሂደን ነው ያገኘነው። እስከ አስር ሜትር ወደ ታች ሂዷል። ከዛ ምን አረጋቸው ሰበሰብ ናቸው ወደ ካምፕ ይዘን መጣን። ወዲያው ቅርሱ እንዳገኘን በጭንቅላታችን የመጣ ነገር አለ። እኔ ያ ቅርስ ጠቃሚ እንደሚሆን እዛው ወዲያውን ያወቁ ትምህርት ላይ እያለህ ለምርምር ሄደህ ማንም ሰው ያላገኘውን የ2.8 ሚሊዮን እድሜ ያለውን የታች የሰው ልጅ መንጋጋ አግኝተህ ይሄውና ለዓለም የሳይንስ ምርምር አብቅተሃል። ይሄ አንተን ብቻ አደለም፣ ኢትዮጵያን የሚያስነሳ ነገር ነው። ከዛ አንጻር ነው የማቀርብህ። ግን ለፒኤችዲ ለዶክትሬት ትምህርትህ ነው የተላከውና አሁን የዶክትሬት ትምህርት ጥናት ሲያልቅ ኢትዮጵያ ትመለሳለህ አደለም? ይሄ ግኝት ከኢትዮጵያ ስትመጣ ለትምህርት አስበህው ወይንም እንዲህ አገኛለሁ ብለህ አደለምና አዲስ ነገር ነው። የወደፊት አቅጣጫህን እንደው lick a year lick a ይሄን ከሆነ በኋላ እንዲህ አደርጋለሁ የሚል ምን መንገድ ከፈተልህ ወደፊት በወደፊቱ ህይወትህ ላይ ትልቅ ለውጥ አምጥቷል አንደኛ ትልቅ ግኝት ነው ከትልቅ ነገር ስትጀምር ከባድ አደራ ነው ለእኔ አሁን ይህ ጥሩ ነገር አግኝተህ ወደኋላ መመለስ አትችልም በጣም የበለጠ መስራት እንዳለብኝ ያሳየኝ ሁኔታ ነው አንድ ነገር ጥሩ ነገር ላይ ስትጀምር ወደ ታች ማውረድ አትፈልግም ወይ ትጠብቀዋለህ እሱን ወይ ብትችል ትገፈዋለህ መግፋቱ ቀላል ባይሆን ግን ያን ነገር ወደታች ለማውረድ እንታገል አለብ። ስለዚህ እኔ አሁን በዚህ ሳይንስ ዙሪያ ወደኋላ መመለስ አልፈልግም፣ መግፋት ነው። በጣም ነው ያበረታታኝ፣ እና ነገሮችን እንዴት ማስኬድ እንዳለብኝ ሁላ አቅጣጫ አሳይቶኛል። ስራዎችን መስራት እንደሚቻል ያረጋገጥኩበት ነው። ውስጤ አሁን በጣም ነው አዲስ ተስፋ ሰንቀሃል። አሁን በጣም ነገሮች ይሆናሉ ወደሚል እንትን ያለው ያው አደራውም አለ። ቻላቸው መስፍንን ከልብ አመሰግናለሁ። ቻላቸው ሰሎሞን ስለግኝቱና በመስኩ ስላሉ ዘርፎች የነገረኝ ብዙ ነው፣ ግን ያ ወደ ሳይንስ ፕሮግራም እንዳስገባኝ ስለፈራሁ ከአንተ ጋር እንድትቀጥሉ ትቻለን። መልካም ነው። በነገራችን ላይ ሰውየውን አገኘሁት ሲል ከሱ በፊት ሰው አልነበረም። የመጀመሪያውን ሰው ነው ቻላቸው ልክ ነበር ያገኘውና ሰውየውን አገኘሁት። ኢትዮጵያ የሰው ልጅ መገኛ መሆኗን የሚያረጋግጥ ሌላ ፊርማ ነው ማለት ነው።